በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከዛሬው ከዋናው የምርጫው ቀን አስቀድሞ እስከ ትናንት ሰኞ በነበረው ጊዜ ብቻ ወደ 77 ሚሊዮን የሚገመቱ አሜሪካውያን ድምፃቸውን ሰጥተዋል። እናም በጥሩ ሁኔታ መከናወኑን የዩናይትድ ስቴትስ የኢንተርኔትና የመሰረተ ልማት ደህንነት ተቋም ዳይሬክተር ጄን ኢስተርሊ ለጋዜጠኞች በሰጡት ቃል አስታውቀዋል። በምርጫው አሰራር ስርዓት ውስጥ ሰርጎ በመግባት ፕሬዝዳንታዊ ምርጫውን በተጨባጭ ለማዛባት የሚችል ተግባር እንደማይፈጸም እተማመናለሁ። ይህንን በታላቅ እርግጠኝነት ለመናገር እችላለሁ። አስከትለውም ከፍተኛ ዝግጅት መደረጉን አመልክተዋል። የምርጫው አፈጻጸም ባለድርሻ ማህበረሰብ ምርጫው ነጻ ደህንነቱ የተጠበቀ እና ፍትሐዊ ሆኖ እንዲፈጸም ከምንጊዜውም የላቀ ዝግጅት አድርገዋል። የምርጫ ሂደቱን ለማደናቀፍ ሙከራ መደረጉ ግን አልቀረም። ዌብሳይቶችን ማሰናከል እንዲሁም በአንዳንድ ስፍራዎች የድምፅ መስጫ ሳጥኖች ላይ ጥቃት ተፈጽሟል። ይሁን እንጂ ይበልጡን የሚያሳስበው የዩናይትድ ስቴትስ ባለስልጣናት እንደሚሉት በአመዛኙ በኢራን በሩሲያ እና በቻይና እየተቀነባበረ ሆን ተብሎ የሚሰራጨው የተሳሳተ መረጃ ጋጋታ ነው። በእንግሊዝኛ የመጻር ስሙ ሲአይኤስኤ ተብሎ የሚጠራው የአሜሪካ የሳይበር ደህንነት ተቋም ከፍተኛ አማካሪ የሆኑት ኬት ኮንሊ እንዲህ ሲሉ ያስረዳሉ። የውጭ ባላንጣዎቻችን የአሜሪካን ዲሞክራሲ ለመጉዳትና የአሜሪካ ሕዝብ በዲሞክራሲው ላይ ያለውን እምነት ለመሸርሸር በአንድም በሌላ መንገድ መሞከራቸው አይቀርም። ምርጫው ከተጠናቀቀ በኋላም እነዚህ ጥረቶች ተጠናክረው መቀጠላቸው እንደማይቀር የዩናይትድ ስቴትስ ባለስልጣናት ይናገራሉ። አንዱ አላማቸው ሁከት ማነሳሳት ጭምር እንደሚሆንም ነው ባለስልጣናቱ የጠቀሱት። እስካሁን በአካል የደረሱ ጥቃቶች በምርጫ አስፈጻሚ ባለስልጣናት ላይ የደረሱት መሆናቸውንና በምርጫ ጣቢያ ላይ የደረሰ ጥቃት እንደሌለ የጠቆሙት ባለስልጣናቱ በምርጫ ጣቢያ ተገኝተው የሚመርጡ ድምፅ ሰጪዎች ስጋት እንዳይሰማቸው አሳስበዋል። አንዳንዶቹ የተሳሳቱ መረጃዎች እና በምርጫው ሂደት ላይ ተጽዕኖ ለማሳደር የሚደረጉ ሙከራዎች ተቀባይ ማጣታቸው የሚያበረታታ እንደሆነ ኮመን ኮዝ የተባለው ከፓርቲ ወገኝተኝነት ነፃ የሆነ ተሟጋጅ ተቋም አባል ሱዛና ጉድማን አመልክተዋል። መራጮች ከአሁን ቀደም ባልታየ ከፍተኛ ቁጥር ድምፃቸውን ሊሰጡ እየወጡ መሆናቸውን እያየን ነው። የድምፅ መስጫ ቦታ፣ ሰዓቱንና አጠቃላይ የምርጫ ሂደቱን በሚመለከት ትክክለኛውን መረጃ እያገኙ ነው። እሱንም የሚያገኙት ከምርጫው ባለስልጣናት ነው። የሚሰራጨው የሐሰት መረጃ ሰሚጆሮ ጆሮ ያገኘ ግን አይመስለኝም ብለዋል ሱዛና ጉድማን። የሐሰት መረጃ እና የተሳሳተ መረጃ በብዛት እየተዘዋወረ ነው። የሚያምናቸው ያገኙ ግን አይመስለኝም። ይህ በዚህ እንዳለ የክፍለ ግዛቶች የምርጫ ባለስልጣናትን የሚወክሉ ቡድኖች በማናቸውም የምርጫ ጊዜ የኤሌክትሪክ መቋረጥና የምርጫ ሰራተኞች በአጋጣሚ ወደ ስራ ዘግይቶ መግባትን የመሳሰሉ ትናንሽ ችግሮች መከሰታቸው እንደማይቀር በማስታወስ ድምፅ ሰጪዎች እንዳይደናገጡ እያሳሰቡ ነው። አስከትለውም ችግር ቢፈጠር በሚል አማራጭ እቅዶች ስለተሰናዱ አሜሪካውያን ድምጻቸው እንደሚቆጠር ሊተማመኑ ይገባል ብለዋል።